Oh, በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጸት ይዘት ያላቸውን የካርቱን ስራዎች በማውጣት የሚታወቀው የካርቱን ስዕል ባለሙያ አለማየሁ ተፈራ ለዓመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎቹን ስብስብ የያዘ መጽሐፍ ከሰሞኑ ለገበያ አቅርቧል። ፈንጠዚያ የተሰኘው ይህ መጽሐፍ ከ150 በላይ በሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን የፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። በዚህ ስራው ዙሪያ ከአለማየሁ ጋር ቆይታ ያደረገችው ስምንሽ የቆየናት ቀጥሎ ይቀርባል። ሙሉ ስሜ አለማ የተፈረን ነዋሪነት የለንደን ነው። ሙያዬ ካርቱኒስት እና አኒሜተር ነው። የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱን ነው። እንዴት አሰብከው? አይ እንግዲህ ይሄ የልጅነት ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁ እንደምሰራ ይታወቃል። ናይንት ሰብን ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ እዛ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባሁ ባለት ነው። ስለዚህ ቀላል አልነበረም። ብዙ ድጋም ነበረው፣ ብዙም አደጋ ነበረው። አስራ ምናምን አመት ሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል። ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም፣ ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ሰራ ነበረ። እስኪ ወደኋላ ልመልስህ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው እያለው ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይሰባይ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ኖር ኢማጅኔቲቭ ነው ከሌሎች ስሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ኖር አተኩሬ ዛሬ ላለበት ደረጃ ደርሷል። ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር? እሱ እንግዲህ አርትኩል ፈርሴል እያለሁ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርትኩል ፈርሴል ላይ የአመታዊ መጽሄቱን ውስጡ ያሉትን ካርቱኖች የሰራት ነበር። ከዛ በኋላ ግን ለንደን ከሄዱ በኋላ ብዙ መጽሐፎች ላይ እንደ ሰዎች የሰራታለ ቀረኞችም ሌላ ዜጎች፣ አበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢለስትሬሽኖች አሉ። እነዚህ የፖለቲካ ስራዎቹ ግን ሚኒመም አስራ ስድስት አመት ቀደማ የፖለቲካው ላይ ሰርቼበታለሁ ለፐብሊኩ ወደ አንድ ሺ አምስት መቶ ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ። እስኪ ሞር ለጠይቀ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሄት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው እና የአንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከ ዛሬ ስ ከሰራቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው? ቀድም ስትይ ስጠይቅ አልነገርኩሽ። አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳትም። በቤተ መንግሥት ውስጥ ሁሉንም የነበሩ ከአጽዎቹ ጀምሮ እስከ መለ የነበሩትን ሀሳቦች እነሱን የማገናኝበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡ ለረጅም ጊዜ በሰራው የፖለቲካ ጉዳይ ላይ ትኩረት እንደሰጠውት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱ የሚጠበቀ ቦግ በኢትዮጵያ ቅድም እንዳልኩ የካርቱም ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ነው ስለኖር እያነጻጸርክ ልትነግረኝ ትችላለህ። አዎ። እንዴት እንግሊዝ ሀገር ወነስ ሁሉም ካርቱን በነፃነት ካርቱኒስቶች የሚፈልጉት የሚሄዱበት ሀገር ነው። ያ ነገር ለተወሳነች ስፔክ ማንም ሰው እንጂ ያድርጉት ሀሳብ ተለዋውጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውዬውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፐብሊሽ ተደርጎ እዛ ሀገር ውስጥ የሚኖሩት ሀያ ምናምን አመት እና ወደ እኛ ጋር ስትመች ግን ሰው እንደ ቀልድም አየውም እንደ ቁም ነገርም አየውም እንደ ኦፊሴ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ ሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስ እንደ እነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው፣ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ፣ ወይ ለእስር ይዳርጋሉ፣ አደጋዎች ያጋጠማሉ። በካርቱን ስራ በሚሰሩ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃል ወይ ወይም ደግሞ ፈርተህ እንዳትሰራ ይሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራት እና ከመድፈር አንጻር ጥሩ ጥያቄ ለሆነ እንኳን ሞር ክሬቲቭ ነው የሚያደርጉኝ። እንደዚህ የሚያስደነግጡ ሰዎች ያጥመኛለ ስ የሚያስፈራሩኝ ሰዎች ጠመኛል። ጥሩ ሀገር ስለሆነ በፖሊስ አካባቢ እንዳደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይህ እንደዚህ አይነት ነገር ከምትሰራ በዚህ መልኩ ሌላ ነገር ብትሰራ የነመሳለች ቦታ ይዘህ ና የሚሉ ሀሳቦች ነበሩ። ወደ አስመረከው መጽሐፍ ፈንጠዝ እያለ መልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተሰባ የተካተቱት? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንፀባርቁ ስራዎች ውስጥ ተካትተዋል ወይ? በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰሯቸው ዛሬም እይታ ላይ ያሉ እነዛ ችግሮች ስል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የሰሩ ሰሎች አሉ። ካሉት ሰዎች በቀላሉ አንድስታንድ የሚያደረጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጨቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ ያለምድ እነዚህ ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የተነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራው ቀስ ያድኝ ለፐብሊኩ እንዲደርስ ነው ላደርግበት። ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው። ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት ሀሳብ፣ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል? እንግዲህ ትልቅ ሚናም ይጫወታል ብዬ ለማስበው እኔ ቁርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። ደፓርትሜንት የሚቀጠለው ትኩረት የማደርገው ወደፊት ባለው የምችለውን ሁሉ አደርጋለሁ። አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሳ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮቹ ስም በጣም አመሰግናለሁ። እሺ፣ በጣም ነው የማመሰግነው ስለጋብዛችሁኝ። ስመኝሽ የቆየ እና እንግዳዋን እናመሰግናለን።